የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራው ፕሬዝዳንት ጋር ያለፈው ቅዳሜ በሐዋሳ በነበራቸው ጉብኝት ባሰሙት ንግግር በሀገሪቱ አንዳንድ ቦታዎች በተከሰቱ ግጭቶች ላይ ተሳታፊ የሆኑ ወገኖች የሰላምና የፍቅርን ዋጋ እንዲገነዘቡ አሳስበው ነበር። እነዚህ አካላት ይህንን የማይገነዘቡ ከሆነ ግን መንግስት ወደ ሌላ እርምጃ ለመሸጋገር የሚገደድ መሆኑን አስጠንቅቀዋል። ጠቅላይ ሚኒስትሩ ከፕሬዝዳንት ኢሳያስ አፈወርቅ ሽኝት በኋላ በዛሬው ዕለት ባደረጉት ንግግር ደግሞ በየትኛውም የሀገሪቱ ክፍል ህዝብን ከህዝብ ጋር የሚያጋጩ ድርጊቶች ላይ የሚሳተፉ ወገኖችን በመረጃ ላይ ተመስርተው ወደ ህግ እንዲያቀርቡ ለጸጥታ አካላት ትዕዛዝ አስተላልፈዋል። ይህ እንዳለ ሆኖ የሀገር መከላከያ ሚኒስቴር እንዲሁም የፌዴራል ፖሊስ ከዚህ ሰዓት ጀምሮ በየትኛውም ቀጠና ህዝብን ከህዝብ በሚያጋጩ የሰው ህይወት ከሚያጠፉ እና ከሚያስጠፉ ድርጊት ውስጥ የሚሳተፉ ግለሰቦችና ቡድኖች ለህግ ፊት እንድታቀርቡ መሀል ገብታችሁም እያጋጠመ ያለውን ችግር ረገብ እንዲል ሀገራዊ እና ህገ መንግስታዊ ኃላፊነታችሁን እንድትወጡ ስራችሁን በምትሰሩበት ወቅት በተቻለ መጠን አክሳሪ እንዳይሆን፣ አጥፊ እንዳይሆን፣ ተጨማሪ ኪሳራ የሚያመጣ እንዳይሆን ሞያዊ ጥበባዊና በመረጃ ላይ የታከለ ስራ በመስራት ህዝብ ሳይሞት ንብረት ሳይወድም የሰው አካል ሳይጎድል ሰላም የሚወርድበትን መንገድ ለመፍጠር ሞያዊ ብቃታችሁን እንድታሳዩና ዳግም የሀገር ኩራት መሆናችሁን በተግባር እንድታረጋግጡ ከአደራ ጭምር ላሳስባችሁ እፈልጋለሁ። ጉዳዩን በተመለከተ ዶቸቬለ ያነጋገራቸው ጦማሪና መምህር አቶ ስዩም ተሾመ እንደሚሉት ወንጀለኞችን ለህግ ማቅረቡ ሂደት በጥንቃቄ መያዝ አለበት። በግላቸው በሀገሪቱ ዝም ያለ ወይም ሳይለንት ሪቮሉሽን ተካሂዷል ብለው እንደሚያምኑ የገለጹት አቶ ስዩም በእንደዚህ አይነቱ ሂደት ለውጡን ለማደናቀፍ የሚጥሩ አካላትን ለመመከት መንግስት የሚወስደው እርምጃ ሀይል ያልተቀላቀለበትና የሰከነ መሆን እንዳለበት አስረድተዋል። ያ ካልሆነ ግን ሀገሪቱን ወደ ያልተፈለገ አቅጣጫ ሊወስድ ይችላል ሲሉ ስጋታቸውን ገልጸዋል። ያ ማለት ግን ወንጀለኞችን ለህግ ሳያቀርቡ በቸልተኝነት የታለፉ ማለት እንዳልሆነ አቶ ስዩም አስረግጠው ይናገራሉ። በእርግጥ ወንጀል የሰራ ሰው እያለ በዜጎች ህይወት እና ንበት ላይ ይህ ነገር አስከፊ ጉዳት እንዲደረስ ያደረገ ሰው እስካለ ድረስ በህግ ተይዞ መጠየቅ አለበት። በዛ ነገር ላይ ምንም አይነት ቸልተኛነትም መለሳለስም አያስፈልግም፣ ይቅርታውም አያስፈልግም። በህግ ርስ ህይወትና ንበት ላይ ጉዳት ያደረሰ ሰው ተይዞ ለፍርድ መቅረባለን። ይህንን አናረግ መቅረታችን በራሱ ነገሩ እንዲባባል፣ ነገር ግን በጉዳዩ ላይ ቀጥተኛ ተሳትፎ የሌላቸውን ሰዎች እንዳይጎዳ የሚወሰደው እርምጃ በጥናት ላይ የተመሰረተ እንዲሆን አሳስበዋል። ሁለተኛ ነገር ደግሞ የህግ አግባብ ይዘን በህግ ለማቅረብ ብለን በምንወስደ እርምጃ የሰፋ ጉዳት የሚያስከትል በዋናነት ደግሞ በጉዳዩ ቀጥተኛ ተሳትፎ የሌላቸውን ሰዎች ሰዎች ላይ ጉዳት የሚያስከትል ከሆነ ነገሩ ጉዳት ያልተፈለገ አቅጣጫ እንዲሄድ ያደርገውና የምንወስዱ እርምጃ በጥናት ላይ የተመሰረተ መሆን አለበት። በጥንቃቄ የሚመራ መሆን አለበት። ከዛ አንጻር ብንሄድ የተሻለን የሚሆኑ ብዬ አስባለሁ። የወልቂጤ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት አቶ ዳንኤል መኮንን በበኩላቸው የጠቅላይ ሚኒስትሩ እርምጃ ተገቢ ቢሆንም እስካሁን በየቦታው ከታዩ ግጭቶች አንጻር ዘግቷል ባይ ናቸው። በአፈጻጸም ላይም ጥንቃቄ ካልታከለበት መመሪያው ወደታች ሲወርድ የህዝብን ጥያቄ ለማፈል ሊውል ይችላል የሚል ስጋትም አላቸው። ለውጡን በአሁኑ ሰዓት እየሄድንበት ያለውን ነገር ሊያስቆሙ የሚሞክሩ ኃይሎች ላይ የሚወሰድበት እርምጃ ተገቢ ሆኖ ሳለ ግን አወሳሰዱ ላይ እንዴት ነው የምንሄድበት? አሁንም ድረስ ብዙ የሚቀሩን ነገሮች አሉ። አካባቢ ያሉ የአመራር አካላት ኮራፕት ሊያደርጉት ይችላሉ። ምክንያቱም ዶክተሩ አይደሉም እርምጃ የሚወስዱት። ለምሳሌ ፌዴራል መንግስቱ እነዚህ እነዚህ እነዚህ የሚባሉት አካላቶች ሀገር እየበጠበጡ ስለሆነ በፍጥነት እርምጃ ሊወሰድባቸው ሊል ይችላል። ያንን ደግሞ የሚያስፈጽመው በየደረጃ ያለ የፀጥታ አካል ነው። ነገር ግን በዛ ሰዓት በየወረዳው፣ በየዞኑ፣ በየክልሉ ያሉት ጥያቄ የበዛባቸው አመራሮች ነገሩን ኮራፕት ሊያደርጉትና ጥያቄ እየጠየቁ ያሉትን ሰዎች ለመምታት ሊያገለግል ይችላል። ልክ በደርግ ዘመን እንደተደረገው ማለት ነው። ነገር ግን በጥንቃቄ ከተደረገ በጥንቃቄ የሚሰራበት ከሆነ ነገሩ ዘግቷል እንጂ አልፈጠነ በኢትዮጵያ ከቅርብ ጊዜ ወዲህ በተከሰቱ ግጭቶች በሶማሌ፣ በኦሮሚያ፣ በቤንሻንጉልና በደቡብ ክልሎች ከአንድ ሚሊዮን በላይ ሰዎች ከቤት ንብረታቸው የተፈናቀሉ ሲሆን በርካቶች ለአካል ጉዳትና ለህልፈተ ህይወት መዳረጋቸውን መረጃዎች ያሳያሉ። ጠቅላይ ሚኒስትሩ ይህንን ትዕዛዝ ባስተላለፉበት በአሁኑ ወቅትም በደቡብ ክልል ብቻ ከስምንት መቶ ሺህ በላይ ተፈናቃዮች በቂ መጠለያ ምግብ፣ ውሃና የንጽህና አገልግሎት እንደማያገኙ የተባበሩት መንግስታት ዘገባ ያመለክታል።